የቡሩንዲ ፖሊስ እንዳስታወቀው የታጠቁ ቡድናት ሌሊቱን በርካታ ምርጫ ጣቢያዎች ላይ ጥቃት አድርሰዋል እነዚህ ታጣቂዎችም በከተማና ከከተማ ውጭ በሚገኙ ጣቢያዎች ላይ ተኩስ ከፍተዋል የእጅ ቦምብም አፈንድተዋል እንዲያም ሆኑ በምርጫ ቁሳቁስ ላይ ምንም አይነት ጥቃት አልደረሰም ተብሏል የመዲና ቡጁምቡራ የምርጫ ኮሚቴ ኃላፊ ሲሪያክ ቡሲሚ የምርጫ ጣቢያዎቹ ዘግይተው የከፈቱት በሌሊቱ ተኩስ ምክንያት ነው ብለዋል። ስለሆነም በበርካታ ምርጫ ጣቢያዎች የምርጫ ቁሳቁሶቹ በሰዓቱ አልደረሱም ነበር። በዛሬው ምርጫ ከ38 ሚሊዮን በላይ የሚሆን ሕዝብ መምረጥ እንደሚችል ተገልጿል። ተቃዋሚዎች ለቀናት ምርጫው እንዳይካሄድ ሲያስተባብሩ ቆይተዋል። ሰባ ሰዎች በተገደሉበት ሁኔታ ተቃዋሚዎች ነፃና ገለልተኛ ምርጫ በሀገሪቱ ይካሄዳል ብለው አያምኑም። ተቃዋሚዎች ከአምስት ዓመታት በፊት የተካሄደውንም ምርጫ እንዲሁ ሊያጨናግፉ ሞክረው ነበር። በእርግጥ ይህ መፍትሄ ሊሆን ይችላል ያሁኑ ይለያል ይላሉ። በሀገሪቱ ታዋቂው የሰብአዊ መብት ተሟጋች የሆኑት ፒየር ክሌቨር ምቦኒምባ፣ ያሁኑ እንደ ሁለት ሺ አስር አመተ ምረቱ እንደነበረው አይደለም። እኔ ራሴ ተቃዋሚዎቹ ጥፋተኞች ናቸው ብዬ ነበር። ምርጫው ሲጀመር ራሳቸውን አሸሽተው ነበር፣ ማሸነፍ ይችሉ ነበር። አሁን ግን ያልተስተካከለውን ነገር አስቀድመው ነው የተረዱት። እኛም የሲቪሉ ማህበረሰብ ይህንኑ ሆኖ የተረዳ ነው። ሰው እያየ ሾሃ አይረግጥም። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የቡሩንዲ መንግስት አመፅ በተሞላበት ሁኔታ ምርጫው እንዲካሄድ መፍቀዱን ተችቷል። ባን ባለፈው አርብ ምርጫው እንዲገፋ ሀሳብ አቅርበው ነበር። ይሁንና የቡሩንዲ መንግስት ጥሪያቸውን አልተቀበለውም። የአፍሪካ ህብረትም ቢሆን የቡሩንዲ ምርጫን አላወደሰውም። እንዲሁም ህብረቱ የዛሬውን የቡሩንዲን ምርጫ እንደማይታዘብ አሳውቋል። ለዚህም ምክንያቱ ያለው ሁኔታው ነፃና ተአማኒነት ያለው ምርጫ ይካሄዳል ብሎ ለማለት ስለሚያስቸግር ነው ብሏል። ዛሬ ምርጫ ከወጡ መራጮች አንዱ ደግሞ የምንፈልገውን ሰው ለመምረጥ ሊፈቀድልን ይገባል። አንድ ሰው ወጥቶ ካልመረጠ ድምፁን ለሚፈልገው ሰው መስጠቱን ማወቅ አለባቸው። አሁን እዚህ ምን እንደሚሆን እየጠበቅን ነው። ሁላችንም ምስክር ነን። አሁን ሰላም እንዲሰፍን እየጸለይን ነው። ባለፈው ግንቦት ወር ከመፈንቅለ መንግስት የተረፉት የቡሩንዲ መሪ ፒየር ንኩሩንዚዛ የምርጫ ውጤቱ አስቀድሞ ተንብየዋል። እንደ ፕሬዚደንቱ ከምክር ቤቱ ምርጫ ፓርቲያቸው በመጻሩ ሲኤንዲዲ ኤፍዲዲ ከሁለት ሶስተኛው በላይ የምክር ቤት መቀመጫውን እንደሚያገኝ እርግጠኛ ናቸው። ይህ እውን ከሆነ ደግሞ ምክር ቤቱ ማንኛውንም ህግ የማስደግ መብት ይኖረዋል። የፕሬዝደንቱ ሐምሌ ስምንት በሚካሄደው ፕሬዝደንታዊ ምርጫ ለሶስተኛ ጊዜ እጩ ሆናለሁ ማለት በሀገሪቱ ከፍተኛ አመፅ አስነስቶ ነበር። ተቃዋሚዎች የንኩሩንዚዛ ሀሳብ ህገ መንግስቱን የጣሰ ነው ሲሉ ይተቻሉ። እኚህ ሰው በስልጣን ላይ ለመቆየት ህጋዊ ያይደሉም። ይህንን ደግሞ የሚለው እኔ ብቻ አይደለሁም ኮፊ አናን፣ ሉዊዝ ሚካኤል ወይም የቤልጂየሙ የውጭ ጉዳይ ሚኒስትርም ቢሆኑ ተናግረዋል። ጊዜያቸው አክትሟል። ሌላ ሰው ሰለባ መሆን የለበትም። የቡሩንዲ ህዝብ የሚፈልገው ሰላም ነው ይላሉ ከተቃዋሚዎቹ አንዱ። ለጊዜው ምስራቅ አፍሪካዊቷ ሀገር ቡሩንዲ ህዝቧ ከሚመኘው ሰላም ብዙ ርቃ ትገኛለች።